በደቡብ ምዕራብ ኢትዮጵያ ሕዝብ ክልል የብዝሃ ከተሞች አወቃቀር ስርዓትን ተግባራዊ ለማድረግ የተያዘው እንቅስቃሴ ከክልሉ ሕዝብ ፍላጎት ውጭና ሕዝቡ በውል ሳይስማማበት ነው የተፈጸመው ሲል ተቃዋሚው የካፋ ሕዝቦች ዲሞክራሲያዊ ህብረት ካህዴ ተቃውሟል። በሌላ በኩል ሰሞኑን ለደቡብ ክልል የመንግስት ቴሌቪዥን ጣቢያ መግለጫ የሰጡት የክልሉ ምክትል ፕሬዚዳንትና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የብዝሃ ከተሞች አደረጃጀት በአንድ የጋራ ክልል ለመኖር የተሰባሰቡ ህዝቦችን አሳታፊና ተጠቃሚ የሚያደርግ ነው የሚል አስተያየት ሰጥተዋል። በጉዳዩ ላይ ትንታኔ ያቀረቡ ምሁራንን አስተያየት ጨምሮ ጉዳዩን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አሰናድተዋል። የከፋ ህዝብ ዲሞክራሲያዊ ህብረት ካህደ ሊቀመንበር አቶ ቦጋለ ኃይል ክልሉ ብዝሃ ከተሞች እንዳይኖሩት ህብረታቸው እንደሚቃወም በስልክ ለአሜሪካ ድምፅ ተናግሯል። ከመጀመሪያውም ብዝሃ ዋና ከተሞች የሚለውን ተቃውመናል። ህገ መንግስት ከመውጣቱ በፊት ማለት ነው። ህገ መንግስት ዲስከሽን ላይ በሰፊው ተነስቶ ተቃውሞ ተነስቷል። ያው ይሄ መኖር የለበትም አንድ ክልል አንድ ከተማ አንድ ዋና ከተማ የሚል ነው የህዝቡም ሀሳብና እና ሲጠብቅ የነበረ ብዝሃ ዋና ከተሞች የሚል ኋላ የመጣ ነገር በመሆኑ ይህም ተቃውሟል። ህብረቱም የብዝሃ ከተማ አወቃቀር አንድም የመልካም አስተዳደር ችግሮችን የሚያባብስ ይሆናል፣ እንዲሁም የተለመደውን አላስፈላጊ የሀብት ብክነትን ያስከትላል በማለት ተናግሯል። ለተቃውሞ የዳረጋቸውን ምክንያቶች አቶ ቦጋሌ ገልጿል። ዋና ከተሞች በሚሆኑበት ጊዜ እድገት ይመጣል፣ ከተሞቹ ያድጋል የሚል እሳቤ ነው እና ይሄ እንግዲህ ቀድሞ ከነበሩ የክልል ዋና ከተሞች እንደነ ደቡብ ሀዋሳ ከዚያ ተሳሰብ የተነሳ ነው። እና ሀዋሳ ያደገው ዋና ከተማ በመሆኑ ነው የክልሉ። ስለዚህ አሁን አምስት ዞኖች እና አንድ ልዩ ወረዳ ዋና ከተማዎች ከሆን የዚህ አይነት እድገት ይመጣል የሚል እሳቤ በመያዝ ነው ይሄን ሀሳብ እያራመዱ ያሉ። በእኛ በኩል ደግሞ እድገት የሚመጣ ዋና ከተማ በመሆኑ ሳይሆን የአካባቢው አመራሮችና የመንግስት ፍትሀዊ የሆነ የልማት ስርጭት ነው ፍትሀዊ የሆነ የኢንቨስትመንት ስርጭት ነው ልማትን እድገት ሊያመጣ የሚችለው። ሌላው ደግሞ በዚህ እሳቤ ውስጥ የክልል መስሪያ ቤቶች በስድስቱም ዞኖችና ልዩ ወረዳ ይበታተናሉ። የእርሶ ፓርቲ አቋም ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዋና ከተማ ቦንጋ እንዲሆን ነው? አዎ የእኔ ፓርቲ አቋም አንድ ክልል ሪሊ ቦንጋ እንዲሁም ይቻላል። ያ ሌላ መስፈርት አለው። የእኛ አቋም አንድ ክልል አንድ ርዕሰ ከተማ ነው። እንደ ማንኛውም የኢትዮጵያ ክልሎች አንድ ክልል አንድ ርዕሰ ከተማ ነው። ርዕሰ ከተማ ደግሞ እንዴት ይመረጣል የሚለው የራሱ መስፈርቶች አሉ። እኛ ሳጀርስ የምናደርጋቸው መስፈርቶች አሉ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባለስልጣናት በጉዳዩ ላይ አስተያየት እንዲሰጡ በስልክ ብንጠይቃቸውም ፈቃደኛ ባለመሆናቸው አልተሳካም። ዳሩ ግን የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ ብላቸው ለደቡብ ክልል የመንግስት ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የብዛ ከተሞች አወቃቀር በአንድ የጋራ ክልል ለመኖር የተሰባሰቡ ህዝቦችን የሚያሳትፍና ተጠቃሚ የሚያደርግ ነው ሲሉ ተናግሯል። ተመጣጣኝ የሆነ ክልሉን የሚመስል በክልል ውስጥ ያሉ ዞኖችን ህዝባቸውን በሚመጥን በሚወክል መጠን ባለብዛ ማዕከል በመሆን ለህብረተሰባችን አገልግሎት እንሰጣለን ብለንም በህገ መንግስታችን ማስፈረን ያው ቃል ክዳን ሰነዳት ድጋሚ ወደ ስራ ገብተናል። በዚህ ወቅት ተቃውሟቸውን ማሰማት ምክንያቱም ምን እንደሆነ የተጠየቁት የህብረቱ ሊቀመንበር አቶ ቦጋለን ይህንን ብሏል። ህገ መንግስቱ መመሰረቱ የህዝቡ ይሁንታ ያለበት ህገ መንግስት አይደለም። የተወሰኑ አካላት ለውይይት ቀርበው እዚያ ውስጥ የገቡት ተቃውመዋል። ይሄ ብዛ ዋና ከተማ የሚል ነገር የለም። የቀጠናውን ፖለቲካ በውል እንደሚከታተሉ የተናገሩት የፖለቲካል ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ወዳየ ሞዳል በበኩላቸው አንድ ክልል ከአንድ በላይ ከተሞች ቢኖሩት ሊያስገኝ ይችላል ያሉትን ጥቅሞች ተናግሯል። ከጎኑ ለከተሞች እድገት እዛ ለእኚህ ተቋማት ባሉበት ቦታ ተቋማቱን ለማስተናገድ የሚፈጠሩ ሰርቪሶች አሉ፣ የስራ እድሎች አሉ። ይህን የመሳሰለው ነገር እና የቢሎንጊንግነት እኩል ቢሎንጊንግነት ከአንድ ሴንተር ከሚወጣ በተለይ እንደኛ እንግዲህ ኤትኒሲቲ ሲሪየስሊ ለሚወስድ አካባቢ የባለቤትነት ስሜት ሊፈጥር ይችላል በበጎ ጎል ከጥቅሙ ይልቅ ግን ጉዳቱ ያመዝናልም ብሏል። የመንግስት አገልግሎትን ለሚፈልግ ሰው በጣም አልፊ ነው፣ አድካሚ ነው። ከአንደኛው ብራንች ወደ ሌላኛው ብራንች እየተመራ ስትሄድ፣ ከአንድ ከተማ ወደ ሌላ ከተማ ለአገልግሎት የትራንስፖርት ጉዞው በጣም አስቸጋሪ ነው፣ በጣም በጣም አስቸጋሪ ነው። ሌላ ሀገር ያለን ተሞክሮ ምንድን ነው? የኮመርሻል ካፒታል እና አድሚኒስትራቲቭ ካፒታል ይባላል፣ ወይም ፖለቲካል ካፒታል ይባላል እንጂ የመንግስት መዋቅርን አቤቱታ ከአንድ ቦታ ወደ ሌላው ለመሄድ እንግዲህ ከአንድ ከተማ ሌላ ቦታ ትሄዳል ለማለት ነው። በቃ መስሪያ ቤቶችን ማበታተን ያው የፖለቲካን ከኢኮኖሚክ አንጻራና መከፈል አለበት ተብሎ ካልሆነ በቅር ቢያንስ ቢያንስ ኤክዘኪቲቭ ብራንቹና የህግ ተርጓሚው አንድ ላይ መሆን አለበት። በሐዋሳ ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር ሽመለሻ ሻግረ በበኩላቸው አንድ ክልል ከአንድ በላይ ከተሞች ቢኖሩት ለፍታዊ የሀብት ክፍፍልና ልማታዊ እድገት ሊረዳ እንደሚችሉ ተናግረው የብዝሃ ከተማ አወቃቀር በተመለከተ ግን አዎንታዊ እይታ እንዳላቸውና ከጉዳቱ ይልቅ ጥቅሙ እንደሚጎላባቸው ገልጿል። ይህንን በተመለከተ የተለያዩ ጸሀፍትም ሀገራትም የራሳቸውን አቋም አላቸው። ለምሳሌ ትልቅ ከምንላቸው ሀገራት በአፍሪካ ደረጃ ደቡብ አፍሪካ ከአንድ በላይ ተጠቅሞች ናቸው ያሉት። ይህም ምናልባት ለሀገሪቱ ጠቅሞ አልጠቀም የሚለው እንዳለ ሆኖ በኢትዮጵያ ደረጃ ምን ሊፈይድ ይችላል፣ ምን አሉታዊ ጎን አለው የሚለው መመልከት እንችላለን። ለምሳሌ በኢትዮጵያ አኳያ ስንመለከት አንድ ከተማ ነው የነበረን፣ ፌደራል ከተማ አዲስ አበባ። ደቡብ ክልልም አንድ ከተማ ነበረው፣ ሐዋሳ፣ አማራም ባህርዳር መቀደም ያልመሄድ እንችላለን ትግራይ አብዛኞቹ ሀብቶች በአንድ ከተማ ላይ ነው የሚፈሱት እና ያ ከተማ ብቻውን ነው የሚያድገው። የንግድም፣ የፖለቲካውም፣ የሕጉም የሁሉም መቀመጫ አንድ ከተማ በሚሆንበት ጊዜ በእርግጠኝነት ሀብቱ እንዳለ ወደዛ የመስረስ እና ያ ከተማ የማድረግ እድሉ ሰፊ እንደሆነ እንግዲህ ባለፈው ሰላሳ አርባ ዓመት አይተናል። ትልቆቹ የኢትዮጵያ ከተሞች ውስጥ የአወቃቀር ውህደት ግን ጥንቃቄ ይሻልም ብሏል። በደቡብ ክልል አይነት ባሉ በጣም ብዙ ብሔሮች ባሉበት ሁለት ሺ አስራ አንድ ወዲህ ደግሞ ለመገነጣጠር ቋፍ ላይ ባለ ክልል እሳቤ ስንወስድ ደግሞ ከተሞች አራት አምስት ቢሆኑ ኖሮ ሀብቱ አንድ ቦታ ላይ አይሰፍም። ሀብት እንዶ መንቸስ የሰው ሀይልም አንድ ቦታ ላይ ብቻ ሰፍሮ ችግሮች ይፈጠራሉ ብዬ አላስሙ እዚህ በኩል አንድ ተጠቃሚነት ይኖራል። እንግዲህ አሉታዊም ጎን በተመለከተ የትኞቹ ከተሞች ላይ ምን አይነት ስራ ነው የሚሰራው የሚለው አንዱ ጥያቄ ነው። የፖለቲካ መቀመጫ የሚሆነው ከተማ ማን ነው? የኢኮኖሚ መቀመጫ የሚሆነው ማን ነው? ፍርድ ቤቶች ቢኖር ሊገኝ የሚገባበት ቦታ ሲሄስ ነው የሚለውን ጥያቄ መመለስ ግን ከባድ ይመስል የብዛት ከተማዎች የአወቃቀር ስርዓት ተግባራዊ የሚሆነው ከህዝብ ጋር በሚደረግ ውይይት ከዳበረ በኋላ ነው ብሏል። የክልሉ ምክትል የስነስተዳድርና የግብርና ቢሮ ኃላፊ አቶ ማስርሻ ብላቸው በመጀመሪያ ደረጃ በተዋቀሩ ኮሚቴዎች ተጠናቆ በእነሱ እምነት ማግኘት አለበት ማለት ነው ኮሚቴው ደግሞ ለሚመለከተው አካል በየደረጃ ያለው አመራር ያቀርባል ማለት ነው። የቀረበው ደግሞ ሂደቱን ደረጃውን ጠብቆ ውይይት ከህብረተሰብ ጋር ይደረጋል ማለት ነው። የሚጎል ነገር ካለ እንዲሻሻል፣ የሚጨመር ሀሳብ አስተያየት ካለ እንዲወሰድ ይደረጋል። ከዛ መጨረሻ ላይ የህግ ማዕቀፍ ሆኖ እንዲወጣ ይደረጋል። ስለዚህ እነዚህ ሂደቶች ቀላል ሂደቶች አይደለም። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአንድ በላይ ወይም ብዝሃ ከተማዎች ይኑረታል የሚል ሀሳብ በክልሉ ህገ መንግስት አንቀጽ ስድስት ላይ የጸደቀ ሲሆን ክልሉም ከደቡብ ክልል በመውጣት የራሱን ክልል የመሠረተው ባለፈው መስከረም ወር በተካሄደም ውሳኔ ህዝብ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም